የመተከል ዞንን የጸጥታ ጉዳይ በበላይነት የሚመራው የአስቸኳይ ጊዜ አስተዳደር ወይም ኮማንድ ፖስት በተለያዩ መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮችን ወደ ቀድሞ ቀያቸው በቀጣይ ወር ለመመለስ ማቀዱን ገልጾ ነበር። በዞኑ የተለያዩ ወረዳዎች ውስጥ የሚገኙ ነዋሪዎች ደግሞ በዜጎች ላይ የሚደርሱ ጥቃቶች ዘላቂ መፍትሔ አላገኙም በማለት ጥያቄያቸውን እያቀረቡ ይገኛሉ። የመተከል ዞን ከተማ በሆነው ግልገል በለስ ከተማ ከጸጥታ ኃይሎች ጋር ሰሞኑን አለመግባባቶች ተፈጥሮ እንደነበረም ተገልጸዋል። አቶ ጋሻው ምትኩ የግልገል በለስ ከተማ ነዋሪ ሲሆኑ በአካባቢ አካባቢ በተደጋገመው ጥቃቶች ምክንያት ነዋሪው ከአንድ ወረዳ ወደ ሌላ ከተማ ለረጅም ጊዜ መንቀሳቀስ አለመቻሉን አብራርተዋል። ከሶስት ቀን በፊት በግልገል በለስ ከተማ በተካሄደው ውይይት ላይ የተሳተፉት በመተከል ዞን የዳንጉር ወረዳ አንድ የአገር ሽማግሌም ወደ ማንቡክ ከተማ እየተመለሱ ባሉበት ሰዓት አብሯቸው ከነበሩት ከጸጥታ ኃይሎች ጋር ጥቃት እንደተፈጸመባቸውም ጠቁመዋል። ያለፈውን ሰምተሃል። እንግዲህ አንድ ሀይሩፍ ሙሉ መኪና ነው ያረዷቸው። ሕጻናት ሳይት ነው ማለት ተላጋሚ እየተመታ ነው። እኛ ምን እየተመታ ነው። ስለዚህ ምቱ ይባል ትዕዛዝ ካልተሰጠ ድረስ ደግሞ ከማንድ ኮስትም ቢሆን እነሱ ላይ እየተቆሰ ወይም ደግሞ ጥቃት ምትን እያደረገ አደለ በተቀናጀ መልኩ የሆነ ታጫ ይዘ የሆነ ቦታ ላይ ጥቃት አድርሰው መሸሽ ነው የነሱ ስራ። ስለዚህ ስራችን አሁንም እኛ ስጋት ላይ ነው። እየተጎዳ ነው ያለ ዛችን እየመቀጥ ነው ያለ ሰው የመንግስት ተቋማት በሙሉ ይባል ነው አሁን አገልግሎት እየሰጠ አይደለም። በአካባቢው ሰላም ለማስፈን በየወረዳው የተለያዩ የእርቅ ጉባኤዎች መካሄዳቸውን የገለጹት ሌላው የግልገል በለስ ነዋሪ ደግሞ ወንጀለኞች ለህግ ባለመቅረባቸው በየቦታው በመንቀሳቀስ ተደጋጋሚ ጥቃቶችን እያደረሱ እንደሚገኙ ተናግረዋል። በቃ በየቦታው እየሞተ ነው። ይሄ ነገር ቀን በቀን ምንም ለውጥ ሊመጣ አልቻለም። እንደገና ፕላዛት ደግሞ ያለው ሁኔታ አትሊስት ሽፍታ ጋር ድርድር መንግስት ሽፍታ ጋር መንግስትን እዋጋለሁ ብሎ ጫካ የገባን ሽፍታ ጋር ድርድር ምን ያስፈልጋል? አያስፈልግም። ሌላው ደግሞ እዛው አጠገባቸው ያለው ደግሞ በጎን ይሾልክና ሂዶ ምኒባስ ወይም ይሄ ትራንስፖርት ይመታና ሰሞኑን አንድ አስራ ሁለት ሰው ሳ ተገለዋል። እነዚህ እነዚህ በቃ ለውጥ የለም ከነዚህ ሽፍ እንትን ከተ ከተጀመረ ወዲህ ከመተከላ ሄረምሻ ከተጀመረ ወዲህ ለውስ ለለለ ህዝቡ ብሾት ተነሳ። ህዝቡ በቃ ሆቴል ዘጋ ምን ዘጋ ምን ዘጋ። አስቸኳይ ጊዜ አዋጅም ምንም ህዝቡንም ብዙ ጊዜ አላየም ይመስለኛል። ህዝብ ትርታውን ህዝቡ እንዲነሳሳ ሳደረገ በቃ ጨክኖ ተነሳ ዋይ ብሎ፣ ዛሬ እንግዲህ ወጣቱ ገብቷል። አሁን ስብስባ ላይ ነው። አቶ ኡርጂ ድርባ የተባሉ ደግሞ የዲባጢ ወረዳ ነዋሪ ሲሆኑ በወረዳቸው ሰሞኑን ከገበያ ሲመለሱ በነበሩ ሰዎች ላይ በተሳሳተ ጥቆማ የጸጥታ ኃይሎች በወሰዱት እርምጃ በአንድ የቤተሰባቸው አባል ላይ ጉዳት ማድረሳቸውን ይናገራሉ። በዲባጢ ወረዳም እንደዚሁ ረጅም ርቀት የሚጓዙ ተሽከርካሪዎች በጸጥታ ኃይሎች ታጅቦ ካልሆነ መንቀሳቀስ እንደማይችሉና ለሕክምናም ሆነ ለሌሎች ማህበራዊ ጉዳዮች ሰዎች ከቦታ ቦታ መንቀሳቀስ አልቻሉም ብለዋል። በቤተሰብም አንድ ተጎዳበት ልጅ አለ። ያ ልጅ አሁን በቃ ተደራጅተው ዘብ የሚጠብቁ ይመስል ዝም ብሎ በቃ ቁመው ልጁን ደብድበው ካደከሙት በኋላ ፖሊስ ጣቢያ ያስገቡ ጋካል ነው። ዞሮ ዞሮ ቀርበዋል ብለን እያየን ሌሊት ለመጠየቅ ሲሄዱ በቃ ዘመዶችም ለመጠየቅ ስንሄድ ልጁን ገለውት አጥር ስር ጥለውት አገኙ። ከነዋሪዎች የቀረቡ ቅሬታዎችን በተመለከተ ማብራሪያ እንዲሰጡን ወደ አስቸኳይ ጊዜ አስተዳደሩ የስራ ኃላፊዎች ስልክ ብንደውልም ስብሰባ ላይ ነን በማለታቸው ሀሳብ ቸው ማካተት አልተቻለም። በመስከረም 2013 ዓ ም በዞኑ በተለያዩ ወረዳዎች በተሽከርካሪ ላይ በሚደርሱት ጥቃቶች ምክንያት የአካባቢው አስቸኳይ ጊዜ አስተዳደር ሰላም መሆኑ እስኪረጋገጥ ድረስ ማንም አሽከርካሪም ሆነ ግለሰብ ረጅም ርቀት መጓዝ እንደሌለበት ገልጾ ነበር። ከመስከረም ወዲህ ከአሶሳ ከተማ ወደ ግልገል በለስ የሚወስደው መደበኛ የትራንስፖርት አገልግሎት ተቋርጦ ይገኛል። ለዲደብልዩ ዘገባ ነጋሳ ደሳለኝ ከአሶሳ